ከኤስቢኤስ አማርኛ ጋር ኖት ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ዮናስ ዘውዴ በአዲስ አበባ ዩኒቨርሲቲ የፍልስፍናና ነገረ መለኮት መምህር የሶስተኛ ዲግሪ ተማሪና በጠቅላይ ሚኒስትር ጽፈት ቤት የማህበራዊና ፖለቲካዊ ጉዳዮች አማካሪ ባለፈው ፌብርዋሪ አካባቢ ማለት ነው እዚህ አውስትራሊያ መጥተው የጠቅላይ ሚኒስትር ዶክተር አብይ አህመድ መደመር መጽሐፍን አስመርቀው እንደሄዱ ይታወሳል። ከዚያም ባለፈው ሳምንት በአዲስ አበባ አልገባኝም የሚለውን የእርሶን መጽሐፉን ይፋ አድርገዋል በአዲሱ መጽሐፎም ዙሪያ ለቃለ ምልልሳችን ስለቀረቡ በኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል እናመሰግናለን እኔም በጣም አድጌ ነው የማመሰግነው ማርቲን ከመጽሐፎ ርዕስ እንጀምርና አልገባኝምን የመረጡበት ምክንያቱ ምን ነበር አልገባኝም ሲሉ የሀገራችን ሁኔታ የማህበራዊ ህይወት ፍልስፍናው ፖለቲካው ምኑ ነበር ለርሶ። ያልገባሁት ወይም ደግሞ አልገባኝም እንዲሉ ያደረጉት ምኑ ነው? ብዙ ነገር ነው እንግዲህ የማይገባው። ምናልባት አልገባኝም በምንልበት ሰዓት ላይ ገባኝን ሊቀድሞ የሚገባው አልገባኝም ነው ብዬም ስለማስብ ሊሆን ይችላል። ምናልባትም ደግሞ አንዳንድ ሰዎች አልገባኝም ሲባል ምናልባት በዚህ በሀያ አንደኛው ክፍለ ዘመን ላይ ስላቅ ሊመስል ይችላል ብዙ ሰዎች ብዙ ፖለቲካ ሰዎች፣ አክቲቪስቶች፣ ጋዜጠኞች፣ ሊቃውንት የሚባሉቱ ገባኝ ገባኝ፣ ሁሉ ነገር ተረድቼዋለሁ፣ የሁሉ ነገር ቁልፍ ይሄ ነው፣ የሁሉ ነገር ደግሞ ችግር ምንጩ ይሄ ነው በሚሉበት ዘመን ላይ አልገባኝም ብሎ መናገር ምናልባት እንደ ስላቅ ሊታይ ይችላል። ግን የእውነት ለመናገር ብዙ የማይገቡ ነገሮች አሉ። ወደ ውስጣችን ነገሮችን ከተመለከትን ስለ ሀገራችን ጉዳይ ሊሆን ይችላል ስለፖለቲካው ሊሆን ይችላል። ለማህበራዊ ግንኙነታችን ሊሆን ይችላል። ሰው ስለሚባለው ፍጥረት ራሱ ሊሆን ይችላል እና ባልገባኝም መጽሐፍ ውስጥ በጣም የሚነሱ ሀሳቦች አሉ። አንድ ግጥም ላይ ነው መሰረት ማደርገው እላልሁኝ እንጂ እንዲያው ገባኝ ገባኝ እንኳንስ ያልገባኝ መቼ ገባኝ ገባኝ እና እየተረዳ ነው ገብቶናል የምንላቸው ነገር በእርግጥ ገብተውናል ወይ ብዬ ነው የምጠይቀው ማለት ነው። ተረድተነዋል ወይ? በእውነት ከምናውቀው ይልቅ የማናውቀው ብዙ አይደለም ወይ? ከገባን ይልቅ ያልገባን ብዙ አይደለም ወይ? ከደረስንበት ያልደረስንበት ብዙ አይደለም ወይ? አረ ለመሆኑ ይሄ ሰው ማን ነው የሚለውን በማየት ነው እንግዲህ ባለፉት ሁለት አመት ተኩል ገደማ በሀገራችን ለውጥ ከመጣም በኋላ በርካታ የሰው ልጅ ይፈጽመዋል ሳይሆን ቀድሞውኑ ሲያስበዋል ወይ የሚያስብሉ ነገሮች በርካታ ነገሮች በሀገራችን ተፈጽመዋል። በጣም ደረት የሚያስደቃ ጸጉር፣ የሚያስነጭ ልብ የሚሰብር በርካታ ነገር ሆኗል። የሰው ልጅ ተዘቅዝቆ ሲሰቀል፣ ሲቃጠል፣ ንብረቱ ሲወድም፣ ከቤቱ ከቀየው ሲፈናቀል፣ ብዙዎች ወላዶች እናቶች በላያቸው ላይ ቤት ሲፈርስ፣ በርካታ ነገር ሆኗል በሀገራችን ላይ እና፣ ይሄ ሰው ምንድን ነው? ይሄ ሰውስ ማን ነው? የሚል ጥያቄ በማንሳት ነው ማለት ነው። ማለት ለበጎነት ልቡ ሲሸፍት በጎ የሚሆነው ይሄ ሰው ለክፋት ደግሞ ልቡ ሲሸፍት በጣም ክፉ ጨካኝ የሚሆነው ሰው ማን ነው ብዬ ጠይቄያለሁ ማለት ነው። ስለዚህ መጽሐፉ የሚያነሳቸው እና የሚነሳባቸው ዋና ዓላማ ኧረ፣ የተባለለት ነው ወይ ይሄ ሰው? አብሮን ያለው ሰው ራሴን ጨምሮ ማለት ነው እና ከዋሻ የወጣው ይሄ ሰው ከዘመናት በኋላም ዋሻ ውስጥ ያለ ይመስላል እኮ አስተሳሰቡ። ስለዚህ ሰው መፍጠር አለብን እንደ አማልክቱ ከሳት ወይም ከነፋስ ወይም ከአየር ወይም ከአፈር ሳይሆን ከሀሳብ ሰው መፍጠር አለብን። የሚያስብ ሰው መፍጠር አለብን። ጭን የሆነ ሰው መፍጠር አለብን። ምክንያታዊ የሆነ ሰው መፍጠር አለብን። እምቢተኛ ሰው መፍጠር አለብን። ሁሉን እሺ የሚል ሰው የተፈጠረው። ዓለም በአሜን ባዮች ስለተከበበች ሁልጊዜ መንታ መንገድ ላይ ቆማ ታመነታለች። በእምቢተኛ ካልሆነ በስተቀር ሀገራትም ሆነ ከተማም ሆነ ቤተሰብ ሊያድግ ሊለወጥ አይችልም። ሁሉን ነገር እምቢ ማለት ሳይሆን ሁሉንም ነገር እሺ ማለት ሳይሆን እሺ የምንላቸውንና እሽ የማንላቸው ነገሮች መለየት መቻል አለብን። እምቢተኞች ከሌሉ፣ ጠያቂዎች ከሌሉ፣ ሞጋቾች ከሌሉ፣ እንደ ሀገር፣ እንደ ማህበረሰብ፣ አይደለም ሀገራት፣ አይደለም ከተሞች፣ አይደለም ቤተሰብ፣ ግለሰብ ራሱ በታላቅ ድባቴ ውስጥ ራሱ ያልፋል። ከተሞችም ያንቀላፋሉ። ስለዚህ እንደ ሀገር ስመለከተው ጠያቂዎች ያስፈልጉናል ብዬ ስላሰብኩ፣ ለሰው የሚቆረሱ ሰዎች ያስፈልጉናል ብዬ ስላሰብኩ፣ ከሃይማኖታቸው በላይ የሆኑ ከቋንቋቸው በላይ የሆኑ ከዘራቸው በላይ የሆኑ ከፖለቲካ አስተሳሰብና አመለካከታቸው በላይ የሆኑ ሰውን በሰውነቱ የሚመለከቱ ብቻ ሰዎች ያስፈልጉናል ብዬ ስላሰብኩ ነው ይሄንን ርዕሰ ጉዳይ ለማንሳት የሞከርኩት። ስለዚህ ሰው እንፍጠር። አልገባኝም፣ ይሄ ብዙ የተባለለት ሰው መልካም ነው የተባለለት ሰው ምድርን ትቶ ሰማይ መሽከርከር የጀመረ ሰው ላይብራሪ እና ላቦራቶሪ ውሎ የሚያድረው ይሄ ሰው ልጅ ለጨለማው ብርሃንን የሚያስገኘው ይሄ ሰው ልጅ ለበሽታዎች መድኃኒት እያስገኘ ያለው ይሄ ሰው ልጅ በጣም እጅን በአፍ ላይ የሚያስጭን ነገር እያደረገ ያለው የሰው ልጅ አጠገቡ ያለው ወንድሙ ላይ ግን የሚፈጽመው ነገር ስናስብ፣ ሰው ምንድን ነው? ሰው ማን ነው? ሪሊ ተረድተነዋለሁ የሚሉትን ነገሮች በማንሳት ሆኔ አልገባኝም ብዬ ጀመርኩ። እንደሚታወቀው መጽሐፉ ገና አዲስ ነው፣ በብዙ ሰዎች ዘንድም አልገባም። በመንደርደሪያውም ላይ እንደገለጹት መጽሐፉ በሀገራችን የወቅቱ ሁኔታ ላይ አትኩሮ የሚጠይቅና የሚሞግት እንደሆነ ገልጸዋል። በዚሁ ላይ ለአድማጮቻችን ጠቅለል ያለ ሀሳብ ለመስጠት ይረዳን ዘንድ የመጽሐፉን ጭብጥ፣ የገጸ ባህሪያት አሳሳል፣ መቼቱንና ሊያስተላልፍ የፈለገውን አንኳር መልእክት ጠቅለል አድርገው መግለጽ ከተቻለ ቢገልጹልን። አዎ ይቻላል። እንግዲህ በአልገባኝም ውስጥ በርካታ ገጸ ባህሪያቶች አሉበት። አንዳንዶቹ ሴቲንጋቸው ዩኒቨርሲቲ ላይ ነው፣ ግን ሀገራችን ላይ ነው። ስለ ሰው ምንነትና ማንነት በደንብ ነው የሚተርከው። ስለ እምቢተኝነት እንግዲህ የምንፈጥረው ሰው እምቢተኛ መሆን አለበት፣ ጠቢብ ሰው መሆን አለበት። ስለዚህ ጠቢብ እንዴት ነው የሚፈጠረው? አላዋቂነትን ምክንያቱም ሁሉን ነገር የምናውቅ ይመስልናል፣ ግን አናውቅም ማለት አለብን። ሀምብ ላይ ያደርገናል የምናውቀው ነገር ከማናውቀው ነገር ሲነጻጸር፣ ሲወዳደር በጣም ትንሽ ነው የሚሉትን ሀሳቦች። ስለዚህ መጠየቅ መቻል አለብን። የምንጠይቀው ደግሞ ከምንመለከተው እስከ መለኮት ዓለም ድረስ ሁሉ የሰው ልጅ ሄዶ ይጠይቃል። ስለ እውነት ያለን አስተሳሰብና አመለካከት ምንድን ነው? ኃላፊነትም ደግሞ ልንሸከም እኮ ይገባል። ስለ መሪዎቻችን፣ ስለ አክቲቪስቶቻችን፣ ስለ ፖለቲከኞቻችን በጎ ስላልሆኑ ምግባሮቻቸውና ድርጊቶቻቸው እናወራለን ነገር ግን እኮ በጎ ምግባር ያለው መሪ አክቲቪስትም ሆነ ፖለቲከኛም ሆነ ምሁር እንዲፈጠር ግን ምን አድርገናል እኛ እያንዳንዳችን? ብሎ ወደ ውጭ ብቻ ሳይሆን ወደ ውስጥም ነገሮችን እንድንመለከት እንድንጠይቅ ያደርጋል። ምክንያታዊነት በጣም አስፈላጊ ነው እዚህ ሀገር ላይ ብሎ ይሞግታል። ጠላት ነው ሲባል ጠላቴ ነው የሚል ወዳጅ ነው ሲባል ወዳጄ ነው የሚል ይሄንን ጥላ ሲባል ያንንም ይጠላ ያንን ውደት ሲባል የሚወድ ማህበረሰብ እኮ ሆነናል። ለምንድን ነው የምወደውን ሁሉ የምወደው፣ የምጠላውን ሁሉ የምጠላው የሚል ምክንያታዊነት የረበበበት ማህበረሰብ መፍጠር አለብን። ለሰውነት የጎደልንባቸው መገለጫዎች በጣም ብዙ ናቸው። የማንነትና የእኔነት ጉዳዮችም በጣም ብዙ ናቸው። ስለዚህ የማንነትና የንነትን ጉዳይ እንዴት ነው በአግባቡ የምንመለከተው? እንዴት ነው በሚዛን ልናየው የሚገባው የሚሉትን ሀሳቦች ያነሳል። ስለዚህ እነዚህን ሁሉ ግን የሚያሽከረክራቸው ያጠለቅነው መነጽር ነው። ምን አይነት መነጽር ነው ያደረግነው? ምናልባት ሌላኛው የፊት የሚልም ሀሳብ አለው እና ትልልቅ ፈላስፎች የተነሱበትም ሀሳብ ነው። በህይወት መስመራችን የምናገኘው ያንን ሰው በህይወት መስመር አንዴ ነው ያገኘነው እና እንዴት እንመልከተው? እናክብረው፣ እንውደደው፣ ቦታ እንስጠው፣ ወይንስ ደግሞ ዝም ብለን በንቀት ዝም ብለን ስልኮቻችንን ዘግተንበት ወይም ዝም ብለን ደግሞ በታቢው እንለፈው? ምናልባት በህይወት መስመር አንዴ ያገኘነውን ሰው እኮ እንዴት አድርገን ልንንከባከበው ልንይዘው የሚገባው። አንድን ሰው ስንገን የዛ የሟች ፊት እየነገረን ያለው ምንድን ነው? እኔም እንዳንተ እኮ ሰው ነኝ፣ መሞት አልፈልግም። አንድን ሰው ሲጠቃይ እኮ የዛ ሰው የሚሰቃየው የስቅዩ ሰው ፊት እየነገረን ያለው እኮ እኔም ልክ እንዳንተ መሰቃየት አልፈልግም። ለምን ታሰቃየኛለህ? ነው የእኔም መኖር ማቀው እኮ አንተ መኖርህን ስረዳ ነው የሚል አስተሳሰቦችና አመለካከቶችን ያነሳል። ተያይዘን እንዳንወድቅ ምን ማድረግ አለብን የሚሉትን ስለ ተያይዞ መውደቅ የሚያነሳቸው ነገሮች አሉት እና በአጠቃላይ መጽሐፉ ወደ ውስጥ ነገሮችን እንድንፈትሽ ወደ ውጭ ብቻ ሳይሆን፣ ወደ ውስጥ ነገሮቻችንን እንድናይ፣ በእርግጥ የተባልነው ነን ወይ እኛ የሃይማኖት ሀገር ነው። የሞራል ሀገር ነው። ብዙ ባህል ያለበት ሀገር ነው በጣም ጨዋ ህብረተሰብ ነው ተብሏል። ግን ነኖይ ከሆን ታዲያ አሁን የሆነውን ከየት መጣ ነው የሚሉትን ጥያቄዎች ይጠይቃል። ቤተሰብ ልጆቹን ሲያሳድግ ምን ማድረግ መቻል አለበት? የታሪክ ትርክቶቻችን እንዴት እንረዳቸው? ትላንትናችንን እንዴት በአግባቡ እንገንዘበው? ከትላንትናችን እንዴት እንማር? ነጋችንን እንዴት ተልመን ንጹህ እና ቆንጆ እናድርገው? በትላንትና እና በነገ መካከል ያለን እኛ ሰዎች ለልጆቻችን ምንድን ነው እየጣልን ያለ ነው? ስለዚህ የምንጥለው እንቁላል የክፋት እና የቂም እና የበቀል እና የብዙ ነገር መሆን መቻል የለበትም። ስለዚህ ኢትዮጵያ ሀገራችን ከዛሬዋ ነገዋ የተሻለ እንዲሆን ካስፈለገ ሌላ እንቁላል መጣል አለብን። የአንድነት፣ የፍቅር፣ የይቅርታ፣ የህግ የበላይነት ያለበት፣ የመዋደድ፣ የመቻቻል አብሮ የመኖር እና እኛ ደግሞ ሰዎች ነን ነው። በቃ ሰዎች ነን። ቋንቋችን ምንም ይሁን ምን፣ ባህላችን ምንም ይሁን ምን፣ ሃይማኖታችን ምንም ይሁን ምን፣ የፖለቲካ አስተሳሰባችን እና አመለካከታችን ምንም ይሁን ምን፣ ግን እኛ በቃ ሰዎች ነን። በመወለድ ያልጀመርን በመሞት የማና በቃ እኛ ከፍ ያለን ፍጥረቶች ነን። ለምን በትንንሽ ነገሮች እንጣላለን? እኛ ሰዎች ነን የሚሉትን ከፍ አድርጎ ለማየት እየሞከረ ነው። በዩኒቨርሲቲ ውስጥ ያሉ ተማሪዎች ምን ማድረግ መቻል አለባቸው? አስተማሪዎች ምንድነው ማድረግ የሚጠበቅባቸው? የዩኒቨርሲቲ ማህበረሰብ ምን ማድረግ መቻል አለበት? ቤተሰብ ምንድነው ማድረግ የሚኖርበት? የዩኒቨርሲቲ ኮሚኒቲ ምን ማድረግ አለበት? የትምህርት ካሪክልማችን ምን መምሰል መቻል አለበት? የሞራል ዝቅጠታችን ከየት ነው የመጣው? ስለዚህ ግብረ ገብ የሚባለው ነገር እንዴት ነው ከቤተ ክህነት እስከ ቤተ መንግሥት ድረስ ያሉት መስመሮች መሆን መቻል አለባቸው የሚሉትን ነገሮች በደንብ ለማየት ይሞክራል ሰው ምንድን ነው ማን ነው ከየት ነው የመጣው ወደየት ነው የሚሄደው በመካከል እንዴት ነው መኖር ያለበት የሚሉትን ሁሉ ለማንሳት ይሞክራል በትንሹ መጽሐፉ እነዚህ እነዚህን ሀሳቦች የያዘ ነው የሚመስለው ደራሲያን ለአንድ ሀገር የስነ ጽሁፍ እድገት ከሚያበረክቱት አስተዋጽኦ ባሻገር የዘመናቸውን ታሪክ ከትበው ለቀሪው ትውልድ ወይም ደግሞ ለቀሪው ህብረተሰብ በማስተላለፍ ደረጃ የሚያበረክቱት አስተዋጽኦ በጣም ታላቅ ነው። እርሶም እንደሚያውቁት ማለት ነው። ይሁንና የአገር ተጨባጭ ሁኔታ የደራሲያኑንም የትኩረት አቅጣጫ እንደሚቀያይረው እሙን ነው። ለምሳሌ እንኳን ብንጠቅስ አሁን አገራችን ባለችበት ምስቅልቅልና ትርምስ ውስጥ የአንዱ እውነት የሌላው ተቃራኒ በሆነበት፣ የጋራ የሚባሉ ነገሮች በሳሱበት ዘመን ላይ ሆኖ ብዕርን ማንሳትና መጻፍ ምን ያህል ተግዳሮትን ይፈጥራል? ለርስዎ እንደ ችግር የሆነቦት ነገር ምንድን ነበረ? ያ በጣም አድርጌ ነው ማመሰግነው። ይህ መጽሐፍ የተጻፈው አንደኛም ኮቪድ እንደ ሀገር በገባበት ጊዜ ሁለተኛም በሀገራችን ውስጥ ያለው መከፋፋት፣ መጨካከን እየበዛ በመጣበት ሰምተናቸው አይተናቸው የማናያቸው የክፋት አይነቶች እየተገለጡ አደባባይ ላይ እየወጡ ፀሐይ የመታቸው ባለበት ሂደት ውስጥ አንዳች ነገር አለማለት ንፉግነት ነው፣ ኃላፊነትንም አለመወጣት ነው ብዬ ስለማስብ እንግዲህ ሳይማር ያስተማረን ሕብረተሰብ አለ ብዙዎቻችን ብዙ ጊዜ እንደምንናገረው። ለዚህ ሕብረተሰብ ግን መስታወት መሆን ያስፈልጋል። ምክንያቱም ጥቂት የነቁ ግለሰቦች ናቸው ማህበረሰብን ማንቃት ይችላሉ ይችላሉ ብዬ የማስበው እና በዓለም ታሪክ መካከል እንደዛ ነው የሆነው። በእንደዚህ አይነት ወቅት ላይ የጻፉ ጸሐፍቶች አሉ፣ በእኛም ሀገር ከእኛም ሀገር ውጭ የሆኑ ሰዎች ማለት ነው። ግን የሚመጣው ትውልድ አሁን ካለንበት ትውልድ እና አሁን እያለፍን ካለነው መማር አለበት ከሚል የተነሳ ስለሚሆን፣ ሙግቶች አሉ። የስሜት ሙግቶች አሉ። የሀሳብ ሙግቶች አሉ በትላንትናና በነገ መካከል ያሉ ሞግቶች አሉ። ምክንያቱም እኛ ዛሬ የምንኖር ሰዎች በትላንትናና በነገ መካከል ያለን ድልድዮች ነን እና ባላደራዎች ነን እና አደራዎቻችንን ለሚመጡት ትውልድ ለማስተላለፍ በሮቻችንን ጨምቀን ለማስተላለፍ ስንሞክር የሚሞግቱ ነገሮች አሉ፣ ሁኔታዎች ምክንያቱም በኛ ሀገር በተለይ በእነዚህ ሁለት ዓመት ተኩላት የሆኑትን ነገሮች ስንናገር ለመናገር እንኳን የሚከብድ ነው። አንድ ቃል ብንናገር እኔን ነው ወይም እኛን ነው ወይ የነሱን ነው ወይ ሌሎቹን ነው እንጂ ልክ ነው እውነት ነው የተባለ ነገር ለማለት ተገደናል ማለት ነው። አለመተማመን፣ ዘረኝነት፣ መናናቅ፣ የኢኮኖሚ አለመመጣጠን፣ ሕገወጥ የጦር መሳሪያ ዝውውር፣ የቤተ እምነትን መጣጣል፣ የዝምድና ሹመት፣ የሕዝብና የመንግስት ሀብት ምዝበራ ብሔር ተኮር ጥፋቶች፣ ለክፉ አላማ ወጣቶችን ማደራጀት፣ ግጭት መፍጠር፣ ዜጎችን ማፈናቀል፣ ጸጥታዊ ትንኮሳን፣ አስገድዶ መድፈር፣ እናትና ልጅን አብሮ ማቃጠል፣ በመንጋ ፍርድ ሰውን ዘግዝጎ በጠራራ ፀሐይ መስቀል፣ እንደ በግ ማድረግ፣ በድንጋይና በብረት በጎ መግደል፣ የጥላቻና ጸያፍ ንግግሮች፣ ብሔርና ሃይማኖት ተኮር ጽሁፎችን ማሰራጨት፣ መስጂድና ቤተ ክርስቲያንን በሌሊትም ሆነ በቀን ማቃጠል፣ ተማሪዎች ትምህርታቸውን ሳይጨርሱ፣ ታማሚዎች ከህመማቸው ሳይገግሙ አራሶች ወገባቸው ሳይጠና ቤት በላያቸው ላይ ማፍረስ፣ በተዘጉ መንገዶች ምክንያት ወደ ጤና ጣቢያ መድረስ ያልቻሉ ውርጉዞች ጎዳና ላይ እንዲወልዱ ማድረግ፣ የምስኪኖች ንብረት ማውደም፣ በዘመናት የለፉበትን ጥረት በአንድ ጀንበር ማቃጠል፣ በእነዚያ ድርጅቶች ተቀጥሮ የሚሰሩ ዘጌዎች መድረሻ ማሳጣት፣ ምንም የሚያውቁ ሕጻናት ሜዳ ላይ እንደ ጠጠር እስከ መበተን ድረስ በተለያዩ የሀገራችን ከተሞች ተነግሮ የማያልቁ ግፍ ከሰውነት በጎደሉ የአረመኔ ሰዎች እጅ ተፈጽሟል። ይሄ እውነት ስለዚህ የነገዋ ኢትዮጵያ በኢኮኖሚም በማህበራዊም በፖለቲካዊም በመንፈሳዊ የተሻለች እንድትሆን ካስፈለገ እስከ ዛሬ መጣንባቸውን እንግዲህ የሴራ ፖለቲካ አክራሪ ብሄርተኝነትና ሃይማኖተኝነትን ከላያችን ላይ ማራገፍ ይጠበቅብናል። ካልሆነ ግን ታሪክን ወደ መድገም እንጂ ታሪክን ወደ መስራት አንሻገርም። ስለዚህ በጎ ታሪክን ለመጻፍ መሻቱ ካለን ከገባንበት የስነ ምግባር ዝቅጠትና ዙይ በፍጥነት መውጣት አለብን ብዬ ስለማመን ከታሪክ የምንማረው በርካታ ሀገራትና ህዝቦች አሁን የደረሱበትን ከፍታ ለመቆናጠጥ ብዙ ምስቅልቅሎች ውስጥ ማለፋቸው ነው። ግን አንዳንዶቹ ከኛ የከፋ ነገርም ገጥሟቸዋል። በእኛ የደረሰን በእነሱ ደርሷል። አሁን በአንጻራዊነት ያገኘናትን ሰላም፣ ብልጽግና ሆነ እድገት በሁሉም አቅጣጫ ስንመለከተው ተጋርጦባቸው የነበሩትን የመፍረስ አደጋ፣ የመበታተን አደጋ አትኩሮትና ጥንቃቄ የተሞላበት ምላሽ በመስጠታቸው እንግዲህ ያለ ጥልጥል እንደተሻገሩት እንረዳለን ማለት ነው። ስለዚህ ዛሬም በሀገራችን መንታ መንገድ ላይ ነች ማለት ነው። መፍትሄ መስጠት ካስፈለገን ገባን፣ ተረዳን፣ አወቅን የምንል ሰዎች መከተብ መቻል አለብን ብዬ አስቤን የጻፍኩት እና በእንደነዚህ አይነት ቅድም በዘረዘርኳቸው ባነሷቸው ስሜት ውጥረት ውስጥ ሆኖ የተወለደ መጽሐፍ ነው እና ምን ያክል ሞጋጭ፣ ምን ያክል ፈታኝ፣ ምን ያክል አስቸጋሪ እንደሆነ እገነዘባለሁ። ነገር ግን የሚመጣው ትውልድ አሁን ካለው የተሻለ ነገር ይገባዋል ብለን ካሰብን አሁን ያለንበትን ነገር እንደ መስታወት ማሳየት መቻል አለብን ብዬ ስለማምን እሱን ለማድረግ ነው የሞከርኩት። የጻፉ ሰዎች በታሪክ መካከል ምን ሆኗል? ባሉ ግርማ ተነስቷል። ሌሎችም ጸሐፍት በተለያየ ሀገር በእኛም ሀገር ጨምሮ ደብዛቸውን የጠፋው ግን በህይወት ተወራርዶ መጽሐፍን ግን ይጠይቃል። በእንደነዚህ አይነት ፈታኝ ጊዜ በእንደነዚህ አይነት አጣብኝ ጊዜ ግን አይደለም በጽሁፍ ሀሳብን መግለጥ በቃላት እንኳን ከሽኖ ሀሳብን መግለጥ ዋጋ ያስከፍላል። ዋጋውን ለመክፈል ግን ዝግጁ የሆኑ ሰዎች ግን ያስፈልጋሉ። ጸሐፍት ያስፈልጋሉ። በርካታ ሀገራት አሁን ደምቀው የታዩት የቀለጡ ትንንሽ ሰዎች ስለነበሩ ነው። በወቅቱ ሐውልት ያልቆመላቸው ግን ዘመን ካለፉ በኋላ ሐውልት የቆመላቸው ትልልቅ ሰዎች ስለነበሩ ነው እና አንድ ወቅት ላይ ዋጋ ካልተከፈለ ሁልጊዜም ዋጋ እየተከፈለ ነው የሚሄደው ብዬ ስለማምን እንደዚህ የሚያምኑ ሰዎች አሁን ወደ አደባባይ እየመጡ ሀሳባቸውን እየገለጡ ነው እና ክሪቲክስ መደረግ አለበት፣ እንዳይደገም የመጣንበት መንገድ፣ የሚሻለውን መንገድ ደግሞ ለመምረጥ ጸሐፍት በእንደነዚህ አይነት ወቅት ይፈተናሉ ነገር ግን ፈተናቸውን ደግሞ ማለፍ ይጠበቅባቸዋል። ይሄ የህይወት ሙግት ስለሆነ፣ የነፍስ ሙግት ስለሆነ ማለት ነው። ከራስ ጋር የሚደረግ ጩኸት ስለሆነ ማለት ነው። የራስን ጩኸት በአደባባይ ላይ ወጥቶ መጮህ ነው። ያንን ያደረግኩት እኔ እና ብዙ ይህን ጩኸት የሚያስተጋቡ የእኔ ጩኸት ጩኸታቸው የሆኑ በርካታ ሰዎች አሉ ብዬ ነው የማስበው። አብረን በጋራ ስንጮህ ሰሚ እናገኛለን ብዬ ነው የማስበው። አብረን በጋራ ስንጮህ የሚደርስልን አካል ይኖራል ብዬ አስባለሁ። አብረን በጋራ ስንጮህ ለመፍትሄዎቻችን ቅርብ እንሆናለን ብዬ አስባለሁ። እና ስሜቱ ከባድ ነው። ቃላቶች አቅም ኖሯቸው ሊገልጡት ይችላሉ ብዬ አላስብም። መደረግ ያለበትን ነገር ነው የምናደርገው። ከስሜታችን ባለፈ፣ ከሁኔታ ባለፈ፣ ከነገሮች ባለፈ የሰዎች ምላሽ ምንም ሊሆን ይችላል፣ ምንም። የገዢዎች ምላሽ ምንም ሊሆን ይችላል፣ ምንም። ነገር ግን እውነትን በፍቅር ይዘን ያሉትን ነገሮች ደግሞ ለማጠልሸት ሳይሆን ለማቆንጀት እዛው ላይ ለመጣል ሳይሆን ከወደቁበት ለማንሳት የሚደረግ ሙከራ ነውና ከዛ ፐርስፔክቲቭ ነው እኔ የጻፍኩት ማለት በነገራችን ላይ እርሶም በአሁን ሰዓት ከመምህርነቱም ከተማሪነቱም ከዜግነቱም ባሻገር ጠቅላይ ሚኒስትር ዶክተር አብይ አህመድ በዙሪያቸው ካስቀመጧቸው ወጣት አማካሪዎች መካከል እርሶም አንዱ እንደመሆኖት መጠን እዛ ቦታ ላይ መቀመጦ እንዲህ አይነት ሀሳብን ይዞ ለመውጣት የረዳውት ነገር አለ ወይ ብለው ይገምታሉ? ወይ ያበረከተሎት አስተዋጽኦ ምን ይመስላል? በዩኒቨርሲቲ ደረጃ በተማሪነትም ሆነ በአስተማሪነት የምንመለከተው እንግዲህ ማህበረሰቡ ውስጥ የወጣን ሰዎች እንደመሆናችን መጠን ለማህበረሰቡ በጣም ቀርበናል። የማህበረሰቡን ችግር ችግሯችን ይሆናል። አይኖቻችን ክፍት ናቸው፣ ጆሮቻችን ክፍት ናቸው። በአሁን ባለውበት ጠቅላይ ሚኒስትር ጽሕፈት ቤት ደግሞ ያለውን ነገር ደግሞ ስንመለከት የሀገሪቷ የመጨረሻ ቤት ነው። ስለዚህ ሀገር ወደፊትም ወደ ኋላም እንድትውል የመወሰን አቅም ያለው ቤት ነው እና ሀገራችን ከሌሎች ሀገራት የተሻለ እንድትሆን ሀገራችን ሌሎቹ የቀደሙቱ ሀገራት ላይ ለመቅደም በኋላ እንዳትከተል መርዶ ነጋሪ ብቻ እንዳትሆን ዜና አብሳሪ ደግሞ የምትሆንበትን ነገር ለመፍጠር አይኖች ይከፍታሉ ብዬ ነው የማስበው እና የሀገር ጉዳይ ነው የሚመጣው፣ የግለሰብ ጉዳይ አይደለም። የሚመጣብሽ፣ ዩኒቨርሲቲ ላይ ያለሽ ማስተማር ነው፣ ከዛ ወደ ቤት መምጣት ነው። ከአንድ ኮርስ ባለፈ ተማሪን ኦፍ ኮርስ የመቅረጽ ኃላፊነት አለብሽ። ይሄንኛው ግን ከፍ ያለ መነጽር እንድታጠልቅ የሚረዳሽ ማለት ነው፣ ሀገርን ማሻገር አገርን ከነበረችበት ልትኖርበት ወደምትፈልጊው ልክ እንደ ሌሎቹ ትልልቅ ሀያል ሀገራት አንድ ማድረግ ነው ህልምሽ የሚሆነው። ሀገርን ማበልጸግ፣ ሀገርን ማሳደግ፣ ሀገርን ማቆንጀት፣ ሀገርን ቆንጆ አድርጎ ለሚቀጥለው ትውልድ ማስተላለፍ የሚሉትን አስተሳሰቦችና አመለካከቶች እንድትይዥ ያድርግሻል። በግለሰብ ደረጃ ስንመለከተው በተለያዩ ስራዎች ላይ ያሉ ሰዎችንም እኮ ስንመለከተው አንዳንድ ሰዎች መጀመሪያ ራሳቸውን መቻል ከዛ ቤተሰባቸውን ማሸነፍ ለቤተሰባቸው መሆን፣ እልፍ ሲሉ ደግሞ ለአካባቢያቸው መሆን፣ እልፍ ሲሉ ለከተማቸው መሆን፣ እልፍ ሲሉ ለሀገራቸው መሆን፣ እልፍ ስቲ ደግሞ ለሀጉርሽ መሆን፣ እልፍ ስቲ ዓለም አቀፋዊ ሰው መሆን ነው የሰው ልጅ ትልቅ ናፍቆትና የሚሆነው። እና ከግለሰብ ትንሽ እልፍ ብሎ አሁን በሀገር ደረጃ ማሰብ፣ ከሀገር ደግሞ እልፍ ብሎ በኮንቲኔንት ወይም በአፍሪካ ደረጃ ስለ ሀገር ማሰብ፣ እልፍ ብሎ ደግሞ ሀገርን ዓለም አቀፋዊ በማድረግ ሂደት ውስጥ በዓለም ቁንጮ እንድትሆን ራሷን የቻለች የተከበረች ታፍራ የምትኖር ሀገር ለመፍጠር በርካታ ጥረት ማድረግ እንዳለብሽ የሚያሳይ ሌላ መነጽር ነው። ሌላም እድልም ሌላም ኃላፊነት ነው ብዬም ነው ማምኖ ነኝ። በስተ መጨረሻም እርስዎን ካገኘው ዘንድ ሳላነሳው የማላልፈው አንድ ጥያቄ አለ። ከእርሶ አባባል ነው የምነሳው። እርስዎ የሚያገለግሉበት የጠቅላይ ሚኒስትር ጽህፈት ቤት የአገሪቷ የመጨረሻው ቤት ነው። አገር ወደፊትም ሆነ ወደኋላ እንድትል የመወሰን አቅም ያለው ቤት ነው ብለው ነበረ። እንደሚታወቀው በሀገራችን ተከስቶ የነበረው ጦርነት በአሁኑ ሰዓት ጋብ ብሎ አገሪቱ ወደ መረጋጋት ደረጃ የደረሰችበት እንደሆነ ከመንግስት አካባቢ የሚወጡት መረጃዎች ይገልጻሉ። ይሁንና በብዙዎች ዘንድ የኢትዮጵያ ጉዳይ በስጋትና ተስፋ መካከል የሚዋልል ሁኔታ ሆኖ ነው የሚሰማው። እንደ አጠቃላይ፣ እርስዎም ለቦታው ቅርብ እንደመሆኑት መጠን በአገራችን ያለው ሁኔታ ምን ይመስላል? የኢትዮጵያ ተስፋ ምንድን ነው? የኢትዮጵያ ተስፋ በጣም ትልቅ ነው። በአሁኑ ሰዓት ላይ ወደዛ እየገሰገሰን ነው ያለ ነው። ተስፋችን ይደምቅ ዘንድ፣ ተስፋችን ይፈካ ዘንድ፣ ተስፋችን ደግሞ እውን ይሆን ዘንድ የእያንዳንዱ ኢትዮጵያዊ ኃላፊነትም ግዴታም ጭምር ነው። በየትኛውም የዓለም ጥግ የሚገኙ ኢትዮጵያውያን ለሚወዷትና ለሚያፈጥሯት ለሚጓጉላትና ለሚሳሱላት ሀገር ደከመኝ ሰለቸኝ ሳይሉ ቀን ከሌሊት ከሰሩላት የምንጓጓላት ኢትዮጵያችን ተስፋዋ እየደመቀ ከትላንት ይልቅ ዛሬ እየፈካ እውን ወደሚሆንበት ደረጃ ላይ ይደርሳል ብዬ ነው የማስበው። ያንን እውን የማድረግ ግዴታ ግን የሁላችንም ነው። እኛ እዚህ ኦፊስ ውስጥ እንደ ድል ወይም እንዳጋጣሚ ብንኖርም፣ ግን እውነት የምናደርገው ግን ሁላችንም ጭምር ነን የሚለውን ነገር ማየት በጣም ኢምፖርታንት ነው ብዬ ነው የማስበው በኛ በኩል ያሉትም እና የምንችለውን አቅም በፈቀደ መጠን ሁሉ እያደረግን ነው። ያለምንም መካከት እረፍት አልባ በሆነ ሂደት ውስጥ ነው የምንገኘው። ሁላችንም የእናንተም በተለያዩ የምድሪቷ ጥግ ላይ የሚገኙ ሰዎች በሙሉ ነው እንግዲህ የኢትዮጵያ ህልም ህልማችን ነው ብለው ሊሰሩ ይገባል ብዬ የማስበው እንጂ የምናልመውም ሁላችንም ነን። ህልሙም እውን እንዲሆን ደግሞ የምናደርገው ሁላችንም መሆን አለብን ብዬ ነው የማስበው። ስለዚህ ሁላችንም በህልሙ ላይ ተስማምተን ህልሙን እውን ለማድረግ በምናደርገው ጉዞ ውስጥ መንገዳገጭ ሊያጋጥም ይችላል። እርግጠኝነት መናገር የሚቻለው ግን አውሮፕላኑ በሰላም እንደሚያርፍ ብቻ ነው ና አገራችን የታቀደላት የታለመላት ቦታ ላይ ትደርሳለች ብዬ ነው የማምነው እኔ አቶ ዮናስ ሰውዴ በአዲስ አበባ ዩኒቨርሲቲ የፍልስፍናና ነገረ መለኮት መምህር የሶስተኛ ዲግሪ ተማሪ፣ በጠቅላይ ሚኒስትር ጽህፈት ቤት የማህበራዊና ፖለቲካዊ ጉዳዮች አማካሪ፣ እንዲሁም የአልገባኝም መጽሐፍ ደራሲ፣ ስለ ነበረን ቆይታ እናመሰግናለን። ስጥልን በጣም ነው አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።